the voice of America ከሁለት ሳምንታት በኋላ አዲስ አበባ ላይ የሚያካሂዱት የእግር ጉዞ ዓላማ በተመሳሳይ ፆታ ግንኙነትና በሌሎች መጤ ባሏቸው ልማዶች ወይም የባህል ዘርፎች ላይ ግንዛቤ መፍጠር መሆኑን አዘጋጆቹ ማኅበራት አስታውቀዋል። ሁለቱ ማኅበራት ዛሬ በሰጡት መግለጫ የተመሳሳይ ፆታ ግንኙነት ሊወገዝ የሚገባ መሆኑን አብራርተዋል። እስክንድር ፍሬው ተጨማሪ አለው። ማህበረ ወይንዬ አቡነ ተክለ ሃይማኖት የተባለው መንፈሳዊ ማህበርና የአዲስ አበባ ወጣቶች ፎረም የፊታችን ሚያዝያ 18 በአዲስ አበባ የሚያካሄዱት የእግር ጉዞ እውቅና ተሰጥቶታል። ዝግጅቱም ተጀምሯል። ሁለቱ ማህበራት ዛሬ በሰጡት ይፋ መግለጫ የጉዞውን ዝግጅትና ዓላማ አብራርተዋል። ጉዞ ከተክለ ሃይማኖት አደባባይ ተነስቶ ዋናው ፖስታ ቤት አካባቢ ወደሚገኘው ኢትዮ ኩባ አደባባይ የሚደረግ መሆኑን ነው ያስረዱት። የአዲስ አበባ ወጣቶች ፎረም ሰብሳቢ ጸጋዬ ገብረ ጻድቅ እንዳለው የዚህ ጉዞ ዓላማ በግብረ ሰዶምና በሌሎችም መጤ ባህሎች ላይ ግንዛቤ መፍጠር ነው። ሰልፉን ለምን አሁን ማካሄድ አስፈለገ ለሚለው ጥያቄም የተመረጠው ጊዜ ከምንም ነገር ጋር ግንኙነት እንደሌለው ተናግሯል። ያው ጊዜውን ለምን መረጣቸው የሚለው ነገር በየትኛው ጊዜ ላይም ቢሆንም የጊዜ ጉዳይ ሳይሆን እኛ ማህበር ወይን ይሄ ጉዳይ ይዞ ሲመጣ የግንዛቤ ማስጨበጫ መድረክ እንደመሆነ መጠን ስለዚህ በዚህ ደረጃ ላይ ብናረገው ከጊዜ አኳያ ምንም ችግር አያመጣውም የሚለው ነገር ነው እንጂ ከጊዜ አኳያ ኤኒ ታይም ቢሆን ምንም ማለት አይደለም። ለምን ጥናታዊ ጽሑፎች አሉ፣ በዚህ ዙሪያ ላይ ጥናታዊ ጽሑፍ ትክክል ነው፣ ትክክል አይደለም የሚለው ነገር ሰው እንዲያውቀው አዌርነሱ እንዲኖረው ነው ዋናው አላማችን እንጂ የጊዜ አጠቃቀማችን ላይ አይደለም ፎከስ ያደረግነው። አዘጋጆቹ እንዳሉት ይህ የእግር ጉዞ የተመሳሳይ ጾታ ግንኙነትን በተመለከተ የሚያካሄዱት የግንዛቤ ማስጨበጫ እንቅስቃሴ አካል ነው። የፊታችን ቅዳሜ ለምሳሌ በዚሁ ርዕስ ላይ የፓናል ውይይት እንደሚካሄድ ጠቁመዋል። ሚያዚያ 18 ደግሞ በተመሳሳይ ጾታ ግንኙነት ላይ ግንዛቤ ማስጨበጥን አላማው ያደረገው የእግር ጉዞ ይካሄዳል። እንዲህ አይነቱ እንቅስቃሴ ያስፈለገው ለምን እንደሆነ ያብራሩት የማህበረ ወይንዬ አቡነ ተክለ ሃይማኖት ሰብሳቢ መምህር ደረጀ ነጋሽ ናቸው። በመጀመሪያ ደረጃ ሆሞሴክሹአል በራሱ ታሪክን የሚያበላሽ በባህል የተጠላ የጤና ጠንቅ የሆነ ለተለያዩ በሽታዎች የሚዳረግ ነው ሆሞሴክሱዋል በተለይ ለኤች አይ ቪ መስፋፋት ትልቁን በር የሚከፍት ለፊንጢጣ ካንሰር የሚዳርግ ለፊንጢጣ መንበር ወርቅ የሚዳርግ ወፍራሙን አንጀት የሚያቆስል እና ለበሽታ የሚዳርግ ነው። በባህላችንም አጸያፊ የሆነ ነገር ነው። በኢትዮጵያ ሕግ ወንጀል ነው። ይሄንን ነው ግንዛቤ ማንም ሰው እንዲጨብጥ የምናደርገው በዛ ሕይወት ውስጥ ያሉ ሰዎች ከዛ ሕይወት ውስጥ እንዲወጡ ነው። በተለያየ አደንዛዥ እጽ ውስጥ ያሉትም ሰዎች ለዚህ ሕይወት ውስጥ እየተዳረጉ ነው እና ያለው ጉዳቱ ከፍተኛ ጉዳት እያደረሱ ነው ያሉት በመስፋፋት ደረጃ ሴክስ ቱሪዝም አንዱ የግብረሰዶም ሰዶም መናኸሪያ እየሆነ ነው ያለው እና በዚህ ላይ ሕዝቡ ትኩረት እንዲሰጥበት ነው የምንፈልገውና በህግ አካባቢ ወንጀል ነው። ትውልድ እንዳይቀጥል የሚያደርግ ነው። እንቅስቃሴያቸው በመንግስት ላይ ጭምር ጫና የማሳደር አላማ እንዳለው የተጠየቁት አዘጋጆቹ፣ ዋናው ትኩረት በህብረተሰቡ ላይ መሆኑን አስታውቀዋል። መምህር ደረጀ ነጋሽ ይቀጥላሉ። አሁን እኛ ግንዛቤ ስንፈጥር፣ ህዝቡ ሲያውቅ፣ የህዝቡን ጥያቄ መንግስት የህዝብ ውክልና ያለው ነው። ህግ የሚወጣው ደግሞ ከሀገሪቷ ታሪክ ከሀገሪቷ ባህል ሁኔታና የህዝቡን ፍላጎት ሊያሟላ የሚችል ህግ ነው የሚወጣው ስለዚህ የህዝቡ ግንዛቤ ባደገ ቁጥር መንግስት የህዝቡን ጥያቄ ይመለሳል ብለን እናምናለን። የኛ አላማ ምንድን ነው? መንግስትን መቃወም፣ መንግስትን እንዲህ አይነት ጥያቄ መጠየቅ ሳይሆን ህዝቡ ስለዚህ ነገር ጎጂነት እና ግብረሰዶ ምንድን ነው የሚለውን እንዲያውቅ ማድረግ ነው። ታወቀ በኋላ የህዝቡ ጥያቄ ነው። የህዝቡን ጥያቄ ደግሞ መንግስት ይመለሳል። የኢትዮጵያ ህግ የተመሳሳይ ጾታ ግንኙነትን አይደግፍም ያሉት አዘጋጆቹ ይህ በራሱ የመንግስትን አቋም እንደሚያንጸባርቅ ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።